በትግራዩ ወታደራዊ ግጭት ለአደጋ የተጋለጡና በአይደር ሆስፒታል በመረዳት ላይ ያሉ ህጻናትን ይመለከታል። ዘገባው የመቀሌው ዘጋቢያችን አለም ፍስሀ ህጻናቱ ህክምና በመከታተል ላይ ባሉበት ተገኝቶ የአንዳንዶቹን ወላጆች አነጋግሮ ተከታዩን አድርሶናል። በትግራይ እየተካሄደ ባለው ጦርነት ምክንያት ሰለባ የሆኑ ህፃናት በአይደር ሪፈራል ሆስፒታል ህክምና እየተደረገላቸው ነው። በተለያዩ የትግራይ ከተሞች በህፃናት ላይ ከፍተኛ ጉዳት የደረሰና ህክምና ተደረገላቸው የተሞለሱ ሲኖሩ ገና በህክምና ላይ የሚገኝም አሉ። ወይ ይህ የስቃይ ድምፅ የቅሳነት ገብረ ሚካኤል ድምፅ ነው። ቅሳነት የ13 ዓመት ልጅ ናት። ቅሳነት በቃጠሎ ምክንያት ጉዳት የደረሰባቸው ታካሚዎች በሚታከሙበት ክፍል ነው ያገኘዋት። ወላጅ እናቷ ወይዘሮ ገነት ጎኗ ይገኛሉ። ወይዘሮ ገነት ልጃቸው ጋር የደረሰ ጉዳት እንዲህ ይናገራሉ። ገነት አድዋ ፈረስማይ ይበሃል ኣብ ገዛ ኣብ ምስራሕ ምግቢ ንሃለወተ ዝኾነ ከቢድ ዓልይዋ ዓሰርተ ሰለስተ ዩ ዓመት ካኣድዋ ፈረስማይ ነው የመጣነው። ልጄ የ13 ዓመት ልጅ ናት። በቤት ውስጥ ስራ ላይ እያለች ነው በከባድ የተመታች። ይህ ሚያዝያ 13 2013 ዓ ም ያጋጠመ ነው። ከእሷ ጋር ልጆች የነበሩ ቢሆኑም ክፉኛ የተጎዳች ይች ናት። ሕክምና እየተደረገላት ስለሆነ የመጀመሪያ ከመጣችበት አሁን ትንሽ ለውጥ ይታይበታል። ሌላዋ ተጎጂ የ15 ዓመት ሕፃን ከሳምረ የመጣች ነው። አባቷ ገብራ ይዘነበ እያስተማማት ነው። من صن خنيات كان سراوت إرترا كاب جزء على هالوت تنين سلالو عادي أو دم أبي برخات عاد بحر عاد على كذا بحرق ልጄ በቀኝ ጆሮ ግንዷ ጥይት የገባ የግራ አይኗን ይዞ ነው የወጣው። አይኗ በጣም ተጎድተዋል። ከአምስት ከስድስት ቀን ሙሉ ምንም አታውቁም ነበረች። አሁን ግን ደህና ናት፣ በጥሩ ሁኔታ ትገኛለች። በሥራ ላይ ያገኙት ዶክተር መብራት ገብረስላሴ የህፃናት ሐኪም ነው። ዶክተር መብራቱ የልጅቷን ጉዳት አስመልክቶ እንዲህ ይላል እኛ ጋር እዚህ ከመጣች ወደ ሁለት ወር ከአስር ቀን ሆኗታል። የቀዶ ህክምና ተደርጎላታል። ስትመጣ አንዳንድ መድኃኒቶችም እየተሰጣት ነበር። ያው መጀመሪያ ጉዳቱም ሲታይ ከብድ ያለ ነው። ከሰውነቷ በጣም የጎደለ የሰውነት አካል አላት። እንዲሁም ሁለቱም አይኖቿም ያው አታለች፣ ማየት አትችልም። እዚህ የሚቻለውን ህክምና ያው እየተደረገላት ነው። ግን ያው በዚህ እንትን ስናየው ግን ያው ከብድ ያለ ነው። ከመጀመሪያው ሁለቱም አይኖቿ በጣም ተጎድተዋል። በተለይ የግራ አይንዋ ክፈኛ ተወጥተዋል። ስለዚህ ቀጣይ እድሏ ምን እንደሚሆን ዶክተር ምራቱ እንዲህ ይናገራል። ሁለቱም አይኗ ማየት አልቻለችም። አታለች የመለስ እንትኑ በጣም አነስተኛ ነው። ከዛም ተጨማሪ በፊቷ ላይ በጣም የጎደለ ክፍተት አለ። ያው እሱም በተወሰነ መልኩ ሊሰራ ይችላል። ግን ያው የወደፊት እንትኗ በጣም ከባድ ነው የሚሆነው ይህ ደግሞ የሌላ ተጠቂ ህፃን የስቃይ ድምፅ ነው። ህፃኗ የአራት ዓመት ከስድስት ወርነች ነች። ከሐውዜን ወረዳ ደብረ ሰላም ቀበሌ በራቂት ወጥ ነው የመጣችው። አባቷ ገብሪወት ገብርአኛ ይባላል። እያስተማማት ነው ያገኙት ኩነታት ጋጣምሕና ወፀናዕና ፀኒሕና ግን ዕለት ሳላሳ ግን ወርሒ ሚያዝያ ዕለት ሳላሳ ወርሒ ሚያዝያ ንሕና ኣጋጣሚ ወፅና ፀኒሕና ገዛኤ ቤተ ስድራ እየ ነራ ኣብኡ ግን ሓደ ኣጋጣሚ ውዕሊ ማለት እዩ ቀትሪ ሻው ቤተሰብ ብዙሕ ነበረ እኛ ኣጋጣሚ ወጥተን ነው የነበርነው። ቀኑ ሚያዝያ 3 2013 ዓ.ም ነው ያጋጠመ። ከቤተሰብ ጋር ነው የነበረችው። ከእሷዋ ጋር ብዙ ቤተሰብ ነበሩ። እናቷ አባቴ የወንድሜ ምስ ከአምስት ራሷ ሁሉም ማሳ ላይ ተገድለዋል። ይህች ነው የቀረችው። ይህችም በሳንጃ ትምታ ወድቃና ያገኘኸዋት አንዲት ሽማግሌ እንደነገሩኝ ለልጄ፣ ልጀ ሴት ልጅ ነች እንዲህ ያደረገቻት ብለናል። ለተጎዱ ህፃናት ምሕረት እንዲያገኙ ተስፋ አደርጋለሁ። የአይደር ሆስፒታል ሐኪሞች ተጎጂዎችን ለማግኘት እንዲችል ያደረጉልኝ ትብብር አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀሌ።